ما هبرسب لا ما የተጋላጭነት ስፍራ ማብራሪያ የተጋላጭነት ስፍራ በኮቪድ-19 የተጠቃ ሰው የተገኘበት ስፍራ ነው። በተመሳሳይ ወቅት ስፍራውን የጎበኙ ከሆነ በኮቪድ-19 ከተጠቃ ግለሰብ ጋር በጣም ቅርበት አሎት ማለት ነው። የተጋላጭነት ስፍራ ሶስት የተለያዩ ደረጃዎች አሉት። ደረጃ አንድ የተጋላጭነት ስፍራ ከፍተኛ ተጋላጭነት አለው። ይሁንና ሁሉም የተጋላጭነት ስፍራዎች አደጋ ያላቸው በመሆኑ ከተጋላጭነት ስፍራዎች አንዱን ስፍራ የጎበኙ ከሆነ ትክክለኛዎቹን መመሪያዎች ሊከተሉ ይገባል። እኒህ መመሪያዎች ለቤተሰቡና ማህበረሰቡ ደህንነት ጥበቃ ያደርጋሉ እንዲሁም ኮቪድ-19ን ከመሰራጨት ይገታሉ። የተጋላጭነት ስፍራዎችን በሚመለከቱበት ወቅት ቀንና ሰዓቱን በጥንቃቄ ያስተውሉ። ደረጃ አንድ የተጋላጭነት ስፍራዎች በአንደኛ ደረጃ የተጋላጭነት ስፍራዎች የነበሩ ከሆነ በአስቸኳይ ራስዎን ያገሉ፣ የኮቪድ-19 ምርመራ ያድርጉ፣ እናም ለ14 ቀናት ወሸባ ይግቡ። ወሸባ ማለት ከቤቶ ሳይወጡ መቆየት ማለት ነው። ወደ ገበያዎች ሥራ፣ ወይም ትምህርት ቤት መሄድ አይችሉም። ማንም ሰው እርስዎ ዘንድ እንዲመጣ ማድረግና ሊጎበኞትም አይችልም። ከሌሎች ጋር የሚኖርም ከሆነ እነሱም ተጨምረው ወሸባ መግባት ይኖርባቸዋል። በምርመራ ውጤት እንኳ ከቫይረስ ነፃ ቢሆኑምና ቪክቶሪያ ላይ የተጣለባት ገደቦች እንኳን ቢነሳ እርስዎ ወሸባ የመቆየት ግዴታ አለቦት። ከጤና ዲፓርትመንት ከወሸባ እንዲወጡ እስካልተነገሮት ድረስ ከወሸባ መውጣት አይችሉም። የጤና ዲፓርትመንት ዘንድ በ1300651 1 60 ሊደውሉ አልያም የተጋላጭነት ስፍራዎች ድረገጽ ፎርምን ሊሞሉ ይገባል። ደረጃ ሁለት የተጋላጭነት ስፍራዎች በደረጃ ሁለት የተጋላጭነት ስፍራ ከነበሩ በአስቸኳይ የኮቪድ-19 ምርመራ ሊያደርጉና ከቫይረስ ነፃ የመሆኑ የምርመራ ውጤት እስከሚደርሱ ድረስ ራስዎን አግልለው ይቆዩ። ነፃ የመሆኖ ውጤት ቢደርስሁትም እንኳ የኮቪድ-19 ምልክቶችን መከሰትና አለመከሰት በውል ሊያረጋግጡ ይገባል። ማናቸውም አይነት አዲስ ምልክቶች ከተሰማው በድጋሚ ይመርመሩ። የደረጃ ሶስት የተጋላጭነት ስፍራዎች። በደረጃ ሶስት የተጋላጭነት ስፍራዎች ከነበሩ የኮቪድ-19 ምልክቶችን ያረጋግጡ። ማናቸውም አይነት ምልክቶች የተከሰቱብዎት ከሆነ ወዲያውኑ የኮቪድ-19 ምርመራ ያድርጉ። ነፃ መሆንዎን የሚያረጋግጥ የምርመራ ውጤት እስከሚደርስዎም ድረስ ራስዎን ያግሉ። አንዳንድ ጊዜ ደረጃን ወይም ጊዜን የመሳሰሉ የተጋላጭነት ስፍራዎች ዝርዝር ሊለወጡ ይችላሉ። ስለሆነም www.coronavirus.vic.gov.au/exposure sites ድረገጽን በመጎብኘት መመሪያዎችን ይከተሉ። የተጋላጭነት ስፍራዎችንና ቪክቶሪያ ውስጥ ስላለ የኮሮና ቫይረስ ተጨማሪ መረጃ ካሹ የኮቪድ-19 አስቸኳይ መስመር ስልክ ቁጥርን 1800 675 398 ይደውሉ። አስተርጓሚ የሚሹ ከሆነ ዜሮን ይጫኑ። የሥራ ገበታዎ ላይ መገኘት ካልቻሉና ውጤቱንም ለማግኘት መጠበቅ ካለቦት ዝግጁ የሆነ ገንዘብ አለ። የኮቪድ ምርመራ ለማድረግና ውጤቶን እስኪያገኙ ድረስ ራስዎን አገልለው ለመቆየት እንዲችሉ 450 ዶላርስ የሠራተኛ ድጎማ ክፍያዎች አሉ። ለ14 ቀናት ወሸባ የሚገቡ ከሆነም የ1500 ዶላርስ ክፍያ አለ። ለገንዘብ ድጋፍ www coronavirus vic gov au ፋይናንሻል ስፖርት ድረገጽን ይጎብኙ። ይህ መረጃ የቀረበሎት በብሔራዊ زوجنا مدبلة بحلاوي بروكاستر مكربيتنا ما <applause> هبرسب لا ما هبرسب